ይህ የአሜሪካ ድምፅ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 11 2015 ዓ ም ስርጭታችን ጀመረ ኢትዮጵያ ውስጥ በትግራይ ክልል ሽረ እንደ ስላሴ ከተማ በመጠለያ ማዕከሎች ውስጥ የሚገኙ ተፈናቃዮች በድንገተኛ ጎርፍ ምክንያት ለከፍተኛ ጉዳት መዳረጋቸው ተሰምተዋል። ጭ ነው እንቀምጣለን፣ ወጥ እንሰራው ጭ ነው እና አስጠላይ ቡና አልጠጣሁም። ራሴ አሞኛል። በቃ ወባ እንደሆን ምን እንደሆነ በቃ የዝም ብትናንትና በቃ ዝም ብዬ ያለቀስኩ ነው ያደረኩት። በሱ በህዳር ጀምረ እስካሁን የምታየ ያለህ በቆለ ካለ በስተቀር የተሰጠ ስ እንዳ ነው መንግስት እንዳል መንግስት የለም፣ የእግዚአብሔር ብቻው አበሸጋር ነው ያለን። እኛ በመጠለያ ጣቢያው ውስጥ ነዋሪ ከሆኑት መካከል የሁለቱን ምስክርነት ነው ቀደም ብለን ቀንጭ በን ያሰማናችሁ። ሙሉ ዘገባው በምሽቱ ይደመጣል። ሌሎች ዘገባዎችን በምሽቱ ተካትተዋል። ጤናስትልን እንደምናምሽታችኋል ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ትቆያለች። ከብርሃንና ከኔ በተጨማሪ ዋና አዘጋጃችን ጽዮን ግርማ ማለች። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁኑ። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አሉላ ከበደ ይቀጥላል። ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም በዩክሬን የእህል ምርት ወደ ውጭ መላክ መቆሙ ፈተና አለው ሲል የረድኤት ቡድን አስጠነቀቀ። በጂ 20 በዩክሬን ጉዳይ ተከፋፈለ። የአገራት እዳ ቅነሳ እርምጃውም አዝጋሚ ነው ተባለ። የአየር ንብረት ለውጥ የፈጠረውን ችግር ለመቅረፍ ቻይናና ዩናይትድ ስቴትስ በጋራ መስራታቸው እጅግ አስፈላጊ ነው ሲሉ የአሜሪካ የአየር ንብረት ልዩ ልዑክ ጆን ኬሪ ለቻይናው ጠቅላይ ሚኒስትር መግለጻቸውን የተመለከተ ዘገባም አለን አሁን ዜናውን በዩክሬን የእህል ምርት ወደ ውጪ መላክ መቆሙ አደጋ አለው ሲል አንድ የረዴት ቡድን አስጠንቅቋል። የዓለም አቀፉ የነፍስ አድን ኮሚቴ የምስራቅ አፍሪካ ዲሬክተር ሻሽዋት ሳራፍ ሩሲያ ዩክሬን የእህል ምርቷን ለዓለም ገበያ ታቀርብ ዘንድ መተላለፊያ የሚፈቅደው ስምምነት ተግባራዊነት ማብቃቱን ማስታወቋን ተከትሎ ሊከተል ይችላል ሲል ያለበትን ያሳደረበትን ስጋት እና አለመረጋጋት አስጠንቅቋል። የስምምነቱ ማብቃት በዓለም አቀፍ የምግብ ገበያዎች ላይ አለመረጋጋትና የግብይት ቀውስ ይፈጥራል ሲሉ ነው ሳራፍ ያስጠነቀቁት። ይህም የዋጋ ንረት ሊጨምርና በአየር ንብረት ለውጥ ሳቢያ የሰብል ውድመትና የእንስሳት እልቂት በገጠማቸው ለአደጋ ተጋላጭ በሆኑ ሀገራት የምግብ ዋስትና አደጋ ላይ እንዲደርስ ወይም እንዲወድቅ ያደርጋል ብለዋል። የተቋረጠው ስምምነት እንዲቀጥል ካልተደረገም በአጠቃላይ በምርትና በምርት ገበያዎች እንዲሁም በተለይም እንደ አፍጋኒስታን፣ ኢትዮጵያ፣ ሶማሊያና ሱዳን በመሳሰሉ አገሮች ላይ አሉታዊ ተጽዕኖ እንደሚያሳድር ተናግረዋል። ለምሳሌ ያህል ሱዳን፣ ሶማሊያና ኢትዮጵያ ከዩክሬን የሚያመጧቸው የእህል ምርቶች ወሳኝ ናቸው ሲሉም ኃላፊው አክለዋል። በሌላ በኩል የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ እንዳሉት ሩሲያ የራሷን ምግብና የማዳበሪያ ምርቶች ለዓለም ገበያ ማቅረብ የመቻል ፍላጎቷ እስኪሟላ ድረስ የጥቁር ባህር ስምምነት በመባል የሚታወቀውንና ለዩክሬን የእህል ምርት መተላለፊያ የሚፈቅደውን አሰራር ታግዳለች ብለዋል። ሩሲያ በመርከቦቿና በመድህን ዋስትና አገልግሎት ተጠቃሚነቷ ላይ የተጣሉ እገዳዎች የግብርና ምርቶችን ወደ ውጭ እንድትልክ እንዳትልክ እንቅፋት ፈጥረዋል ብትልም ካለፈው አመት አንስቶ ግን ከፍተኛ መጠን ያለው ስንዴ ወደ ውጭ መላኳ ተዘግበዋል። የጂ ሀያ በዩክሬን ጉዳይ ተከፋፈለ። የአገራት ዋጋ እዳቅነሳም እርምጃው አዝጋሚ ነው ተብሏል። ሩሲያ በዩክሬን በምታካሄደው ጦርነት ጉዳይ ያለ ስምምነት የተለያየው የሀያዎቹ የዓለም ባለጸጋ ሀገራት የገንዘብ ሚኒስትሮች ጉባኤ ህንድ ላይ ባካሄደው በዚህ ውይይት የድሃ ሀገራት እዳ በተመለከተ የያዘው ቅድ የተጠበቀውን ያህል እመርታ ሳያሳይ ዛሬ ተጠናቋል። ጉባኤው በአንጻሩ በባለጸጋና በድሃ ሀገራት መካከል ያለው ልዩነት ለከፋ ድህነት እንደሚያጋልጥም አስጠንቅቋል። በበርካታ ሀገሮች የኮሮና ቫይረስ ወረርሽኝ ከደረሰባቸው ካደረሰባቸው የምጣኔ ሀብት ጉዳት እንዲሁም ሩሲያ በዩክሬን ላይ የፈጸመችው ወረራ ከከስተው ከፍተኛ የሸቀጦች ዋጋ ንረት አሁንም ገና በማገገም ላይ ሲሆኑ የአየር ንብረት ለውጥ እያስከተለ ያለው አደጋ ጉዳቱን መቋቋም የማይችሉ ደሃ ሀገራትን ይበልጥ እየጎዳ መሆኑ ይታወቃል። ሀያዎቹ የዓለም ግዙፍ የምጣኔ ሀብት ሀገራት በጋራ መግለጫቸው መስማማት ሳይችሉ የቀሩት በሩሲያና በዩክሬን መካከል እየተካሄደ ያለውን ጦርነት አስመልክቶ አሁንም የምንስማማበት ቋንቋ ስለሌለን ነው ማለታቸውም ተዘግበዋል። በጋኒዳና ጋር ለሁለት ቀናት የተካሄደው ይህ የገንዘብ ሚኒስትሮችና የማዕከላዊ ባንኮች ገዢዎች ስብሰባ ሲጠናቀቅ የህንዱ ገንዘብ ሚኒስትር ኒርማላ ሲታራማን ለጋዜጠኞች በሰጡት መግለጫ ቁልፍ በሆኑ ጉዳዮች ላይ መሻሻል ታይተዋል ብለዋል። የዩክሬኑ ጦርነት እጅግ ከፍተኛ የምግብ ዋጋ ንረት ጨምሮ አስከፊ ዓለም አቀፍ የምጣኔ ሀብት ተጽዕኖ ማሳደሩ እንዲሁም በሩሲያ በምዕራቡ መካከል በሩሲያና በምዕራቡ መካከል ብርቱ ዲፕሎማሲያዊ ክፍፍል መፍጠሩም ተመልክተዋል። የዓለም የገንዘብ ድርጅት ክሪስታሊና ጆርጂቫ በዛሬው ዕለት ሲናገሩ ዛሬ ዓለም ይበልጥ ለነውጦች የተጋለጠችና ደካማ ከመሆኗን በላይ የአየር ንብረት ለውጥ፣ ወረርሽኞችና ሩሲያ በዩክሬን ላይ የፈጸመች ወረራ ተደማምረው መጠነ ሰፊ ቀውስ እየፈጠሩ ነው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአየር ንብረት ለውጥ የፈጠረውን ችግር ለመቅረፍ ቻይናና ዩናይትድ ስቴትስ በጋራ መስራታቸው እጅግ አስፈላጊ ነው ሲሉ የዩናይትድ ስቴትሱ የአየር ንብረት ልዑክ ጆን ኬሪ ለቻይናው ጠቅላይ ሚኒስትር ሊቻንግና ቤጂንግ ላይ ተናግረዋል። እንግዲህ ወልዴ አጭር ዘገባ ይዟል። የአየር ንብረት ለውጥ ያስከተለውን ችግር በተመለከተ ከቻይና ባለሥልጣን ጋር ለመምከር በዛች አገር የሚገኙት የአሜሪካው የአየር ንብረት ልዩ ልዑክ የሆኑት ጃን ኬሪ ሁለቱ ከፍተኛ የኢኮኖሚ አቅም ያላቸው ሀገራት የአየር ንብረት ለውጥ አጀንዳን ትኩረት እንዲያገኝ ማድረግ እንደሚችሉ ተስፋቸውን ገልጸዋል። ፕሬዚደንት ባይደን የአየር ንብረት አጀንዳ ትኩረት ማግኘት ይችላል የሚል ተስፋ አላቸው። ቻይናና አሜሪካ በዓለም ትልቅ የኢኮኖሚ አቅም ያላቸው አገራት ናቸው። በሌላ በኩል ደግሞ ግሪንሃውስ ጋዝን በከፍተኛ መጠን በማመንጨትም ሁለት ቀዳሚ አገራት ናቸው። በመሆኑም ሁለቱ አገራት በአንድ ላይ በመሆን አጣዳፊ መፍትሄ የሚያሻውን ጉዳይ በተመለከተ በትብብር መስራት እንደምንችል ለዓለም የምናሳይ ከሆነ ይህ እጅግ ጠቃሚ ነው የሚሆነው። ጃን ኬሪ ዛሬ ማክሰኞ ከቻይናው ጠቅላይ ሚኒስትር ሊ ቻንግ ጋር ተወያይተዋል። ቀደም ብለውም ከቻይናው ኮሚኒስት ፓርቲ የውጭ ግንኙነት ኃላፊ ከሆኑት ዋንግዪው ጋር ተገናኝተዋል። በቻይና ኮሚኒስት ፓርቲ ውስጥ እንደ ሁለተኛ ሰው የሚታዩት ዋንግሊ በዓለም ሙቀት መጨመር ምክንያት የተፈጠረውን ትልቅ ፈተና ለመጋፈጥ ቻይና እና አሜሪካ ይበልጥ ተቀራርበው መስራት አለባቸው ሲሉ ለጃን ኬሪ ነግረዋቸዋል። በታሪፍ በቴክኖሎጂ አቅርቦት በሰብአዊ መብት እንዲሁም ቻይና ራስ ገዝ በሆነችው ታይዋን ላይ በምታሰማው ዛቻ ምክንያት በዩናይትድ ስቴትስ እና በቻይና መካከል ከምንጊዜውም በላይ የተቀሳቀሰ ግንኙነት እንዲፈጠር ሆኗል። በከባቢ አየር ውስጥ ከፍተኛ መጠን ያለው ካርቦን ዳይኦክሳይድን የሚጨምረውን የድንጋይ ከሰል በማምረትና በመጠቀም ቻይና በዓለም ቀዳሚ ነች። ሆኖም ግን በፀሐይና በነፋስ አማካኝነት ኃይል በማመንጨት ረገድም ብዙ እየሰራች ነው። እንግዲህ ወልዴን ለዜናው አመሰግናለሁ። የብሪታንያ በሺዎች የሚቆጠሩ ወደ አገሪቱ የሚገቡ ስደተኞችን ለማስቆም ታልሞ የወጣው ሕግ ለንደን በዓለም አቀፍ ሕጎች ላይ ካለባት ግዴታዎች ጋር ይቃረናል ሲል የተባበሩት መንግስታት ድርጅት ዛሬ ትችት ሰንዝረዋል። በፓርላማ የጸደቀው ይህ ሕግ መደበኛነቱ የሚጠበቅ ረቂቅ ሕግ በጀልባ የሚደርሱትን ስደተኞች በእንግሊዝ ጥገኝነት የመጠየቅ መብት ይከለክላል ብሏል። በሰሜን ኮሪያዋ የድንበር ከተማ አቋርጦ የገባው አሜሪካዊ በፒዮንግያንግ በቁጥጥር ስር ዋለ። አንድ የአሜሪካ ዜግነት ያለው ግለሰብ በዛሬው እለት በህገ ወጥ መንገድ የሰሜን ኮሪያን ድንበር አቋርጦ መግባቱን ተከትሎ ነው በቁጥጥር ስር የዋለው። ስፍራው ከወታደራዊ እንቅስቃሴዎች ነጻ ከሆነው የሁለቱ ሀገሮች የጋራ ደህንነት ቀጠና አቅራቢያ የሚገኝ መሆኑም ታውቋል። ከድንበሩ ላይ የሰፈረው የተባበሩት መንግስታት የህብረ ብሔር ወታደራዊ እዝ ሰውየው ከወታደራዊ እንቅስቃሴዎች ነጻ በሆነው የሁለቱ ሀገሮች የጋራ ደህንነት ቀጠና አካባቢውን ተዘዋውሮ ለማየት በተሰናዳ የስራ ጉብኝት ላይ የነበረ መሆኑን በማረጋገጥ ለድንገቱ ልባት ፍለጋ ከሰሜን ኮሪያ ጦር ሰራዊት ጋር እየሰራሁ ነው ብለዋል። የደቡብ ኮሪያ ዕለታዊ ጋዜጣ ዚቾንሰን ኢልቦ ስማቸው ይፋ ያልተደረጉ ምንጮችን ዋቢ አድርጎ እንደዘገበው ግለሰቡ ዛሬ ማክሰኞ በአገሬው ሰዓት አቆጣጠር ከሰዓት በኋላ ከ9 ሰዓት ከ27 ላይ ነው የሰሜን ኮሪያን ወታደራዊ መስመር ድንገት አቋርጦ የገባው። ይሁንና የሁለቱ ኮሪያዎች ወታደሮች ሌተቀን እርስ በርስ እንደ ተፋጠጡ ዘብ ከሚቆሙበት ከፍተኛ ወታደራዊ ውጥረትም ካለበት የድንበር ከተማ ድንገቱን ተከትሎ የተሰማ የተኩስ ልውውጥ ግን ያለመኖሩ ተመልክቷል። የደቡብ ኮሪያ ጦር ሰራዊት ውስጥ የታማኝ ምንጮች እንደ ገለጹት የሰሜን ኮሪያን ድንበር አቋርጦ በኮሪያ የሚገኘው የዩናይት ስቴትስ ጦር አባል የሆነ ወታደር ነው። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ሐምሌ 11 2015 ዓ.ም ስርጭታችንን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም ዛሬ አብረውን ያመሻሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 2059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ዘገባ እንሻገር። በትግራይ ክልል ሽረ እንዳ ሥላሴ ከተማ በመጠለያ ማዕከሎች ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ መጎዳታቸውን ተናገሩ። የሰብአዊ እርዳታ ድጋፍ ተቋርጦ ባለበት በዚህ ወቅት የጎርፍ አደጋው ማየሉ ችግራቸው የበለጠ እንዲባባስ እንዳደረገው ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ መንግስት እህል ከገበያ ገዝቶ ለማቅረብ እየሰራ እንደሆነ ባለፈው ሳምንት ለክልሉ ተፈናቃዮች ተናግረው ነበረ። የዚህን ዘገባ ዝርዝር ሙሉጌታ ጽባ ያሰማናል። ተሓስኪዱ ከቃፍታ ሕሞራ ተፈናቅላ በሰሜናዊ ምዕራብ ትግራይ ክልል ሽረንዳ ሥላሴ ከተማ በሚገኝ ዓዲ ከንቲባይ በተባለ የተፈናቃዮች ማዕከል ከገባች ስምንት ወራት መቆጠሩን ትናገራለች። ወርሃ ክረምቱ ከገባ ጀምሮ ተፈናቃዮች የተጠለሉበት ማዕከሉ በጎርፍ እየተጥለቀለቀ በዚያ መቆየትን አስቸጋሪ አድርጎታል ብላለች። እኔ ንረድረ ጥሩ አይደለም። በጣም የሳዝነን ያለሁ በጣም የከፈ ነገርን ያለሁ يا إرداهون مني مهنيهم متنجيههم وهاي مللا وتنو وتنو يتنجبله كبيته سيد تتجهون يودلهم مناقر لهم وده البيت سوي تنش عند تنش إذا كلام تجنم

ለስምንት ወራት ምንም አይነት እርዳታ ሳያገኙ ቆይተው ባለፈው ሳምንት በበጎ አድራጊ ባለሀብቶች የተሸመተ እርዳታ እንደተሰጣቸው ትርሃስ ተናግራለች። አቶ መረሳ ወልደ ገሪማ የተባሉ ሌላው ተፈናቃይ በበኩላቸው በአካባቢው በዝናብ ጊዜ የሚኖር ጎርፍ የተፈናቃዮችን መጠለያ ከማጥለቅለቁን በተጨማሪ ባለፈው ሳምንት በከተማዋ ሁለት ሰዎች በጎርፍ ተወስደው ሕይወታቸው እንዳለፈ ገልጸዋል። በይሳ ነው የሚበዛ ውባለ ሌላ አለ መቼም ሰብ ሲከፋው በሽታ ነው የሚበዛው። በህይወት ታሽሙ አሁን እስካሁን እንዳልኩት ይታወቃል ወይ ደሞ ሰምታችሁ ትሆናላችሁ። ይሄ ወሰዳቸው አንድ ልጅ እና አንድ ሴት ናቸው ወሰዶች ወርፉ እንዳለ ህይወቱ በሁለት እንዳለፈ በሽሬ ጊዜ ማለት ነው። ተፈናቃዮች ወደ ቀያችሁ ትመለሳላችሁ እየተባለ በተደጋጋሚ ይነገራል። ሆኖም ተግባራዊ እንቅስቃሴ እየተደረገ አይደለም ሲሉ አቶ መረሳ ተናግረዋል። ረሃብ እንዳለ ነው እንዳለ ነው። መጨረሻ ያለው እስካሁን በህዳር ስንት ቀን የነበረ መስለኝ የተሰጠ እህሉ ማለት ነው። እርዳታው ከዚህ እስካሁን የለም በሱ በህዳር ጀምረ እስካሁን የምታየ ያለ በቆለ ካለ በስተቀር የተሰጠ ስንዳ የለም። እንዳል መንግስት እንዳል መንግስት የለም። የእግዚአብሔር ብቻው አበሸጋር ያለን እኛ ተስፋ፣ ሁልጊዜ ተስፋ በተስፋ ነው የምናድረው። ምን ሁል ጊዜ የተናገረ በተግባር የሌለው መናገር ትክክል አይደለም። ማድረግ ያለበት ሆኖ ከተባለ ተነስ ተነስ የሚመጣ እንጂ ተስፋ ሰጥተህ ነገ የማይገኘ ነገር ትክክል ግባርና ቃሉን እየተለያየ ነው። ባለፈው ሳምንት የትግራይ መልሶ ማቋቋም ድርጅት ኢፈርት ለክልሉ ተፈናቃዮች አንድ መቶ ሚሊዮን ብር ሲያበረክት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ እንደገለጹት ዋናው ጉዳይ ተፈናቃዮች ወደ ቀያቸው መመለሱ እንደሆነና ወቅታዊ ችግራቸውን ለመፍታት ግን የክልሉ ጊዜያዊ አስተዳደር በጀት መድቦ እህል ገዝቶ ለተፈናቃዮች ለማቅረብ እየተንቀሳቀሰ እንደሚገኝ አስታውቀዋል። ሎም አስርና አስራ አምስት አስክሬን እናቆጠርና እንኖርበሉ፣ ጊዜ በልዩ ልዩ የተፈናቃዮች ማዕከላት በየቀኑ አስርና አስራ አምስት አስክሬን እየቆጠርን የምንኖርበትን ሁኔታ መታገስ የለብንም በሚል በጊዜያዊ አስተዳደሩ የተጀመረ ስራ አለ። ከውስን አቅማችን በቁጠባ ገንዘብ አወጥተን ለተፈናቃዮች እርዳታ የሚውል እህል ለመሸመት የጀመርነው እንቅስቃሴ አለ። የሰብአዊ እርዳታ ድጋፍ በመቋረጡ በተፈናቃይ ማዕከል የሚገኙ ከቤት ንብረታቸው የተፈናቀሉ ሰዎች እየተጎዱ በመሆናቸው የሕይወት አድን የምግብ እርዳታ ለሚያስፈልጋቸው ሰዎች እንዲቀርብ ተፈናቃዮቹ ጠይቀዋል። ለአሜሪካ ድምፅ ሙልጌታ ጽባሐም ሽረንዳ ስላሰም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞው ምሽት ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አበይ ርዕስ ዘገባ ነበረ። ያሰማን ደግሞ ሙልጌታ ጽባ ነው። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አዲስ አበባ ይወስድናል። ኢትዮ ቴሌኮም በ2015 ዓ ም በጀት ዓመት 75.8 ቢሊዮን ብር ገቢ ማግኘቱን አስታውቋል። የበጀት ዓመቱን መጠናቀቅ አስመልክቶ ዛሬ ማክሰኞ ሐምሌ 11 ቀን 2015 ዓ ም ጋዜጣዊ መግለጫ የሰጠው ኢትዮ ቴሌኮም ባለፈው ዓመት ካገኘው ገቢ ጋር ሲነጻጸር በ14.5 ቢሊዮን ብር መጨመሩንም አስታውቋል። ባለፉት ስድስት ወራት የማኅበራዊ ትስስር ብዙሃን መገናኛ በመዘጋቱ ምክንያት በደንበኞች ላይ ለደረሰው ጉዳትና መጉላላት የኩባንያ ዋና ሥራ አስፈጻሚ ወይዘሪት ፍሬዮት አያሌው በዚሁ መግለጫ አጋጣሚ ይቅርታ ጠይቀዋል። በሰሜኑና በሌሎች የሀገሪቱ ክፍሎች በቴሌኮም መሠረታዊ ልማቶች ላይ የደረሰውን ጉዳት ሙሉ ለሙሉ ለመጠገን አሁንም እየተሰራ እንደሆነ ኢትዮ ቴሌኮም አስታውቋል። የዚህን ዘገባ ዝርዝር መለስካቸው ያሰማናል። ዛሬ ረፋዱ ላይ የኢትዮጵያ ቴሌኮም ዋና ሥራ አስፈጻሚ ፍሬህይወት ታምሩ በሰጡት ጋዜጣዊ መግለጫ ኩባንያው ካቀረባቸው ከተለያዩ አገልግሎቶች ሽያጭ በዚህ በጀት ዓመት 75.8 ቢሊዮን ብር አጠቃላይ ገቢ ማግኘቱን ተናገሩ። አጠቃላይ ገቢው ካለፈው በጀት ዓመት ገቢ ጋር ሲነጻጸር በ23.5 በመቶ ብልጫ እንዳለውም ተመልክተዋል። የውጭ ምንዛሬ ከሚያስገኙ አገልግሎቶቹም ከአንድ መቶ ሥልሳ አራት ሚሊዮን ዶላር በላይ ማግኘቱንም በጽሑፍ የተሰራጨው የኩባንያው መግለጫ ያስረዳል። ዋና ሥራ አስፈጻሚዋ ኩባንያው በብዙ መልኩ አገልግሎቱን ማዘመን ብቻ ሳይሆን ተደራሽነቱን ለማስፋትም ያደረገው ጥረት እንደተሳካለት አስረድተዋል። ከዚሁ ጋርም ኩባንያው ያጋጠሙትን ፈተናዎችም አውስተዋል። በጋዜጣዊ መግለጫው ማብቂያ ላይ ጋዜጠኞች የተለያዩ ጥያቄዎችን ለዋና ሥራ አስፈጻሚዋ ሰንዝረዋል። በተደጋጋሚ ከተነሱ ጥያቄዎች መካከል ላለፉት ስድስት ወራት ተዘግተው ስለነበሩት አንዳንድ የኢንተርኔት አገልግሎቶችና በዚህም ምክንያት በደንበኞችም ሆነ በሀገር ላይ ደርሷል ስለተባለው ችግር ነበረ። ፍሬ ህይወት ምላሽ አላቸው። በዚህ ምክንያት ደንበኞቻችን ላይ ስለደረሰው መጉላላት አሁንም በድጋሚ ይቅርታ ነው የምንጠይቀው። ይሁንና ግን ይሄን በሚመለከት ሌላም የሚመለከተው የመንግስት አካል ስላለ ኢትዮቴሌኮም ብቻ ስላልሆነ በቂ ማብራሪያ ከዚህ በፊት የተሰጠበት ነው እና በዛ ብናልፈው የተሻለ ይሆናል ብዬ አስባለሁ። በቀጣይ ኢትዮቴሌኮም ከዚህ ቀደም የሚሰራ እንደነበረው ከባለድርሻ አካላት ጋር በራያችን ያስቀመጥ ነው እንደ ሀገርም ያስቀመጥ ነው፣ ዲጂታል ኢትዮጵያን እውን በማድረግ ምርታማነትን ማሳደግ፣ ውጤታማነትን ማረጋገጥ፣ አዳዲስ የስራ ድሎችን መፍጠር የኛም እንደ ሀገርም የያዝነው ራዕይ ነው። ዲጂታል ኢትዮጵያን ኦን ማድረግ ስለዚህ፣ ለዚህ ከሚያስፈልጉ ነገሮች አንዱ ደግሞ ኢንተርኔት ነው። ኢንተርኔትን ግን በአግባቡ መጠቀም ያስፈልጋል ማለት ነው። በተለያዩ ምክንያቶች ሲዘጉ የነበረበት ሁኔታ እንዳይፈጠር ሁላችንም ደግሞ ረስፖንስብል ሆኖ መጠቀም እና ከሚመለከተው ባለድርሻ አካል ጋር ሆኖ እንዲህ አይነት ችግሮችን በጋራ መቅረፍ ያስፈልጋል ማለት ነው። ከኢትዮ ቴሌኮም መግለጫ በኋላ የኢንተርኔት አገልግሎትን በኃላፊነት መጠቀም አስፈላጊነቱ የማይካሄድ ቢሆንም ሁሉም ሰው ተገቢ ነው የሚባለውን ኃላፊነት የወስዳድ ማለት ግን ስለማይቻል ለዚህ ምን ብልሃት አለው የሚል ጥያቄ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና የኢንተርኔት ሶሳይቲ የኢትዮጵያ ቼምበር ፕሬዚዳንት ዶክተር አስራት ሙላቱን ጠየቅኳቸው። በእሳቸው አስተያየት የመዘጋቱ ውሳኔ ጉዳት እንዳለው መንግሥትም በሚገባ ያውቃል ለሀገር ላይ ችግር ያመጣል ብሎ ስላመነ ነው። ያን አሁን ከህብረተሰቡ ጋር ተነጋግሮ ከሚመለከታቸው አካላት ጋር ተነጋግሮ አይደለም ያደረገው። ስለዚህ ብቻውን የወሰነው ውሳኔ መሆኑ ነው። ከዚህ በፊትም እንደሚደረገው ጉዳት ካለ ከሚመለከታቸው አካላት ጋር ተነጋግሮ የተወሰኑ ሰርቪሶችን እኮ ብሎክ ማለት ማገድ ይቻላል። ለምሳሌ እኔ የሚሰራበት ተቋም የአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ፣ ሌሎችን ዩኒቨርሲቲዎች የፖርኖግራፊ ሳይቶችን ብሎክ እናደርጋለን። ይሄንን ከሚመለከተው ከዩኒቨርሲቲ ማኔጅመንት ጋር ተነጋግሮ እያንዳንዱ ማኔጅመንት ወይም ተቋም ብሎክ የሚያደርጋቸው ሰርቪሶች አሉ። አሁን ግን እንዳሉኝ አሁን ፖርኖግራፊን የመሳሰሉ ሌሎችም ስነ ምግባራዊ ጥሰት ሊያስከትሉ የሚችሉ የጥላቻ ንግግሮች እነዚህን በተሻለ መንገድ መቆጣጠር ይቻላል ነው የሚሉኝ። አሁን አዎ፣ እንደዛ አይነት ነገሮች ቢሆኑ ተግባብተ የምትሰራው ነገር ቢሆን ችግር አልነበረውም። ግን ያቺ ነገር አለመኖሯ ነው ትልቁ አሁን ጥያቄ የሚያስነሳው። ኢንተርኔት ብሎክ፣ ሰርቪሶች ብሎክ ሲደረጉ፣ ብሎክ የሚደረጉ ለምንድን ነው? ለምን ያህል ጊዜ ነው? ምክንያቱ ምንድን ነው? ማን ነው የሚጎዳው? ሰው ብሎክ በመደረጉ ደግሞ ምን አይነት ጥቅም ታገኛለች? ከምን አይነት አደጋ ህብረተሰቡ፣ ሀገር ትድናለች? የሚለውን ኮንሰንሰስ፣ ስምምነት ቢደረስበት መልካም ይሆን ነበር። ያ ነው ትልቁም ክፍተት። ለኢትዮ ቴሌኮም ዋና ስራ አስፈጻሚ ከቀረቡላቸው የጋዜጠኞች ጥያቄ መካከል በሰሜኑ የሀገሪቱ ክፍል በተካሄደው ጦርነትና በሌሎችም የሀገሪቱ ክፍሎች በሚከሰቱ ግጭቶች ምክንያት በቴሌኮም መሠረተ ልማቶች የሚደርሱ ጉዳቶችን ማስተካከልን የተመለከተ ነበረ። የዚህ እሱ ወጪ በኩባንያው ላይና በአጠቃላይ በአገሪቱ ላይ ያደረሰውን ጉዳትም መጠን የጠየቀ ነበረ። ፍሬ ህይወት ምላሽ ሰጥተዋል። ለምሳሌ ከመቀሌ ወጣ ስንል ኔትወርክ አገልግሎት ለማግኘት አስቸጋሪ ነው ላላችሁት፣ አዎ በአንዳንድ አካባቢዎች ላይ አሁንም አልተጠናቀቀም ማለት ነው። እንደምታውቁት መሠረተ ልማቱ ላይ ከፍተኛ ጉዳት የደረሰበት ነው። ከ1886 ኪሎ ሜትር በላይ ፋይበር ጥገና ያደረግንበት ቀላል የሚባል አይደለም። ስለዚህ እነዚሁ ጥገናዎች አሁንም አጠናክረን የምንቀጥል ይሆናል ማለት ነው። ይሄ በሰሜኑ የሀገራችን ክፍል ብቻ ሳይሆን በሌሎችም በምዕራቡም አካባቢ እንደዚሁ ጉዳት የደረሰባቸው ስንጠግን የቆየንበት በጀት አመት ነው ማለት ነው። ከዚህ ጋር ተያይዞ ምን ያህል ጉዳቱ ወይም ደግሞ ምን ያህል ወጪ ያስወጣችሁ የሚል ጥያቄ ከዚህ ቀደም ስድስት ወር ላይ እንደጠቀሳችሁ ታንስታችሁ ነበረ። የቀሩ ያልተጠገኑ አሉ ምን ላይ ደረሱ ካላችሁ ምላሹም የሚሆነው እነዚህ ሲጠናቀቁ፣ ምክንያቱም እንዲህ አይነት መረጃዎችን ዲስክሎዝ ማድረግ አሳሳች ይሆናል ማለት ነው። በርካታ ባለድርሻ አካላት አሉ ይህንን መረጃ ለተለያዩ ግብዓት የሚጠቀሙበት ማለት ነው ሀገር ውስጥም ከሀገር ውጭም ያሉ ባለድርሻ አካላት ለተለያየ ጉዳዮች ስለሚፈልጓቸው እነዚህም መረጃዎች ስናወጣ አጠናቀን በሚገባም ጥገናውን አጠናቀንና አሰስመንታችንን ጨርሰን መሆን አለበት ብለን እናምናለን በጽሁፍ በተስራጨው ጋዜጣዊ መግለጫ ላይ እንደተመለከተው አለም ላይ የቴሌኮም አገልግሎት ከሚሰጡት 774 ኩባንያዎች ወይም ድርጅቶች መካከል የኢትዮ ቴሌኮም በሞባይል ደንበኞች ቁጥር በአፍሪካ ሁለተኛ ደረጃን የያዘ ሲሆን በዓለም 21ኛ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ሶማሊያ እናመራለን። በሶማሊያ እስላማዊው ታጣቂ ቡድን አልሸባብ በደቡብ ምዕራቧ ባይዶዋን ከተማ የመግቢያና መውጫ መንገዶች መዝጋቱን የአገሪቱ ፕሬዚደንት ሐሰን ሼክ መሐመድ አውግዘዋል። ታጣቂ ቡድን ወደ ባይዶ አቅርቦት እንዳይገባና እንዳይወጣ በማድረጉ አስቀድሞም ድርቅና የጸጥታ መደፍረስ ያስከተለውን ረሃብ አባብሶታል። አህመድ መሐመድ ከሞቃዲሾ የላከውን ዘገባ ቆንጂት ታየ ታሰማናለች። አልሸባብ የደቡብ ምዕራብ ክፍለ ግዛት ዋና ከተማ የሆነችውን የባይዶዋን መውጫና መግቢያ መንገዶች ከዛሬ ማክሰኞ ጀምሮ ዘግቷቸዋል። የሶማሊያ መንግስት በክፍለ ግዛቷ ለሚያካሂደው ወታደራዊ ዘመቻ እየተሰናዳ ባለበት በዚህ ወቅት አልሸባብ ከተማይቱን በማጠር የወሰደው እርምጃ የንግድ ድርጅቶችን ክፉኛ እየጎዳ ነው። ከዋና ከተማዋ ሞቃዲሾና ከሌሎችም አካባቢዎች የሚነሱ ተሽከርካሪዎች ለመግባት ስለተከለከሉ የሸቀጥ ዋጋው በእጅጉ እያሻቀበ መሆኑ ታውቋል። የሶማሊያ ፕሬዚደንት ጽህፈት ቤት ሹም ሁሴን መሐሙድ አልሸባብ ባይደዋን በማጠር የወሰደው እርምጃ ጦርነት የከፈተው በሶማሊያ ሕዝብ ላይ መሆኑን የሚያሳይ ነው ብለዋል። ባይደዋ ውስጥ በንግድ ስራ የተሰማሩት ሙሐመድ ኢዲን ለቪኦኤ በሰጡት ቃል የአቅርቦት እጥረት እየተፈጠረ በመሆኑ የንግድ ቤቶች መዘጋታቸው የማይቀር ነው ብለዋል። የምትተማመነው ከሞቃዲሾ በአፍጎዬ በኩል በሚመጣው እቃ ላይ ነው። አልሸባብ መንገዱን ከዘጋ በኋላ ግን የንግድ ሥራዬ ተዳክሞብኛል። ያስገባውት ዕቃ እያለቀ ነው። መንገዱ መዘጋቱ ከቀጠለ የግድ መደብሬን መዝጋት ይኖርብኛል። በተባበሩት መንግስታት ድርጅት መረጃ መሰረት ባይደዋ ውስጥ በአሁኑ ጊዜ ቁጥራቸው ወደ 600 ሺህ የሚጠጋ የሀገር ውስጥ ተፈናቃዮች አሉ። አልሸባብ በሚያካሂደው የሽምቅ ጥቃት የተነሳ ከየመኖሪያ ቀያቸው የተፈናቀሉ ናቸው። ታጣቂው ቡድን የባይደዋን መግቢያና መውጫ በመዝጋት አቅሙን እያሳየ መሆኑን የሚናገሩ ተንታኞች አድራጎቱ የአካባቢውን ሁኔታ እንደሚያባብስ ገልጸዋል። አብዲራህማን አዛሪ ጽህፈት ቤቱ ሞቃዲሾ የሆነው የትንታኔና የስትራቴጂያዊ ጥናቶች ማዕከል ዳይሬክተር ናቸው። አልሸባብ ለሶማሊያ መንግስት በቀጥታም በተዘዋዋሪም መልእክት እያስተላለፈ ነው። አሁንም የምንቆጣጠራቸው አካባቢዎች አሉ፣ በፈለግነው ቦታ እገዳ መጣል እንችላለን፣ ህዝቡ አሁንም ትዕዛዛችንን ያከብራል እያለ ነው ቡድኑ ባይደዋን መዝጋቱ የሶማሊያ መንግስት ያቀደውን የወታደራዊ ጥቃት ዘመቻ ቀደም ብሎ እንዲጀምር ሊያደርግ እንደሚችል አዛሪ አክለው አመልክተዋል። የሶማሊያ መንግስት በሀገሪቱ ደቡባዊ አካባቢ በሚገኙት በደቡብ ምዕራብ እና በጁባላንድ ክፍለ ግዛቶች ላይ የጥቁር አንበሳ ዘመቻ ሲል የሰየመውን ጥቃት ለመክፈት መዘጋጀቱን አስታውቋል። ባለፈው የክረምት ወቅት የሶማሊያ መንግስት ኃይሎች በአካባቢው ሚሊሻዎች እየታገዙ ባካሄዱት የመጀመሪያው ዙር ጥቃት በሀገሪቱ ማዕከላዊ አካባቢ አልሸባብ ተቆጣጥሯቸው የነበሩ ስፍራዎችን አስለቅቀዋል በሁለተኛው የጥቃቱ ምዕራፍ ደግሞ የሶማሊያን መንግስት ኃይሎች እና የአካባቢ ጎሳዎች ሚሊሻዎችን ለማጠናከር ኢትዮጵያ ኬንያ ና ጅቡቲ ሀያ ሺህ የሚሆኑ ወታደሮችን እንደሚልኩ ይጠበቃል በሐማድ ቢን ካሊፋ ማዕከል የፖለቲካና የጸጥታ ጉዳዮች አጥኚው አብዲ አዚዝ ኢስሐቅ እንደሚሉት አልሸባብ ባይደዋን በማጠር በወሰደው እርምጃ መልእክት እያስተላለፈ ነው። አልሸባብ ባይደዋ መግቢያ መውጫ መንገዶቹን መዝጋቱ በአገር ውስጥም በዓለም አቀፍ ደረጃም ቡድኑን ድል ለመምታት ጥረት እየተደረገ ቢሆንም አሁንም መንግስቱን የመገዳደር አቅም እንዳለው ያመለክታል። ለሶማሊያ መንግስት ሁለተኛ ምዕራፍ ጥቃቱን ስትከፍቱ ብርቱ ኃይል ይጠብቃችኋል እያለ ነው። የሶማሊያ ደቡብ ምዕራብ ክፍለ ግዛት ከየትኛውም የሀገሪቱ አካባቢ ይበልጥ አስከፊ በሆነ የጸጥታ መደፍረስና በድርቅ ያለማቋረጥ ስትጠቃ የኖረች ነች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ባለፈው ሚያዝያ ዋና ከተማዋን ባይደዋን በመጎብኘት በሶማሊያ ላይ የተደቀነውን ቸነፈር ለመቀልበስ ዓለም አቀፉ ማህበረሰብ ግዙፍ እርዳታ እንዲያደርግ ተማጽኖ ማቅረባቸው ይታወሳል። ቆንጅታዬን አመሰግናለሁ። በስቱዲዮ ሰዓታችን መሰረት ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ነው። እዚህ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት 28 ደቂቃ። የመጀመሪያው ምዕራፍ ስርጭታችን አብቅቷል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው ዝግጅታችን ትምህርት ነው። የአፍሪካ ዲያስፖራ የኮሌጅ ተደራሽነት መርሃ ግብር ከአውሮፓውያኑ 2016 ዓ ም አንስተው ከመላዩ ዩናይትድ ስቴትስ ለተውጣጡና በቁጥር ለተወሰኑ ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች የነጻ የትምህርት እድል እንዲያገኙ ያግዛል። የድርጅቱ መስራች አቶ ማቴዎስ መስፍን እንደ አውሮፓውያኑ አቆጣጠር በ2022/2023 የትምህርት ዘመን መጨረሻ 80 ተማሪዎችን ማገዛቸውና እያንዳንዱ ተማሪ በአማካይ 1750 ዶላር የስኮላርሺፕ ድጋፍ እንደተቀበለም ገልጸዋል። በተቋሙ ድጋፍ የተደረገላቸው አብዛኞቹ ተማሪዎች እንደ ሃርቫርድ፣ የል፣ ፕሪንስተን፣ ኮርኔል፣ ኮሎምቢያ ወደ መሳሰሉት ዩኒቨርሲቲዎች የመግባት እድልም አግኝተዋል። የደን ገረመው የተቋሙን መስራችና ሁለት የእድሉ ተጠቃሚ ተማሪዎችን አነጋግራለች። በመቀጠል ይቀርባል። የዳንኤል ማሀሪ ቤተሰቦች ከ15 ዓመት ዓመታት በፊት ነው ከኢትዮጵያ ወደ ዩናይትድ ስቴትስ የመጡት ያኔ ዳንኤል የአራት ዓመት ህፃን ልጅ ነበር። በሜሪላንድ ሲልቨር ስፕሪንግ አካባቢ ያደገው ዳንኤል ዘንድሮ የ12ተኛ ክፍል ተመራቂ ሲሆን ዩናይትድ ስቴትስ ውስጥ ስመጥር ከሆኑ ዩኒቨርሲቲዎች አንዱ በሆነው ዱክ ዩኒቨርሲቲ የነርቭ ስርዓት ሳይንስ ለማጥናት ነጻ የትምህርት እድል አግኝቷል። ይሄ ሊሳካ የቻለው ታዲያ በአፍሪካ ዲያስፖራ የኮሌጅ ተነሳሽነት መርሃ ግብር አማካኝነት ባገኘው እድል እንደሆነ ያምናል። ነ ስን ተቋሙ ዩኒቨርሲቲዎች ተደራሽ እንዲሆኑ ነው የሚያመቻቸው። አብዛኞቹ ልጆች ልክ እንደኔ ሁሉ ቤተሰቦቻቸው ወደ አሜሪካ በስደት የመጡ ናቸው። ስለዚህ ቤተሰቦቻቸውን የአሜሪካ የትምህርት ስርዓት እንዴት እንደሚሰራ ልምዶ የላቸው። ስለዚህ እንደዚህ አይነት የዩናይትድ ስቴትስ የትምህርት መርሃ ግብር እንዴት እንደሚሰራ የሚያስገነዝብ ማግኘት መቻል አስደናቂ ድል ነው። እንደ አንድ በዚህ መርሃግብር እንደተጠቀመ አባል ደግሞ እውነተኛ የሆነ ቤተሰባዊ ትስስርም ነው የመሰረት ነው። ከተመረኩ በኋላ በተለያዩ መንገዶች ላገኛቸው እስንኳቸው ጓደኞችን አፍርቻለሁ። ደረሳቸውም የማልችላቸው ማስታወሻዎች በልቤ ውስጥ ቀርተዋል። የሚደንቅ ጊዜ፣ የሚደንቁ ሰዎችና እጅግ ብዙ ድሎችን አግኝቻለሁ። ልክ እንደ ዳንኤል ሁሉ ማይከል መኩሪያም የሰባት ዓመት ህጻን ልጅ ሳለ ነው ከቤተሰቦቹ ጋር ወደ ዩናይትድ ስቴትስ የመጣው። ዘንድሮ ከአስራ ሁለተኛ ክፍል የተመረቀ ሲሆን በዓለም ላይ በጣት የሚቆጠሩ ተማሪዎች የሚገቡባቸው አይቪ ሊግ ከተሰኙት ትምህርት ቤቶች ውስጥ አንዱ ወደ ሆነው ኮሎምቢያ ዩኒቨርሲቲ በመጪው ጥቅምት ይገባል። ለእኔ ከሁሉም በላይ የተዋወቅኳቸው ሰዎች ትልቅ ስፍራ የምሰጣቸው ናቸው። ተመሳሳይ ፍላጎትና አቅም ካላቸው ወጣቶች ጋር አብሮ መሆኔ ትልቅ ለመሆን እንድጥርና ወደ ተለያዩ ዩኒቨርስቲዎች ማመልከት እንድችል ጉልበት ሆኖኛል። የዓለምን በር ከፍቶልኛል። ስለ ተለያዩ እድሎችና የነፃነት ትምህርት እድሎች መረዳትና አብሮ ማመልከት፣ አብሮ መጻፍ፣ ቅዳሜዎችን አብሮ ማሳለፍ፣ በቃ በሁሉም ነገር መርሃ ግብሩ ትልቅ ነው። ካለዚያ መርሃ ግብር የት ልደርስ እንደምችል አላውቅም። በተለያዩ ምክንያቶች ሀገራቸውን ለቀው ወደ ዩናይትድ ስቴትስ የሚሰደዱ ኢትዮጵያውያን እና ኤርትራውያን ወላጆች ስኬታማ ልጆችን ለማብቃት ሲታገሉ ይታያሉ። የባህል ለውጥና ለትምህርት ስርዓቱ አዲስ መሆን ግን የሚያጋጥሟቸው ተግዳሮቶች ናቸው። ይህንን ተግዳሮት ለመወጣት በዚህ የትምህርት ስርዓት ውስጥ ማለፍ እና መረዳት ያሻል። የአፍሪካ ዲያስፖራ የኮሌጅ ተነሳሽነት መርሃ ግብር የተሰኘው ግብረሰናይ ድርጅት ከመቋቋሙ በፊት ከኢትዮጵያ ለከፍተኛ ትምህርት መጥቶ በባህል ግጭት ውስጥ ማለፉን የተቋሙ መስራች እና ዳይሬክተር አቶ ማቴዎስ መስፍን ይገልጻል። ከመነሻው ጀምሮ ሶስተኛ ዓመት ዩኒቨርሲቲ የተማርኩ እሱን እንደጨረስኩ በሆነ አጋጣሚ ቤተክርስቲያን ገብቼ እንደ አጋጣሚ የሄድኩበት ትምህርት ቤት በጣም እንደዚህ ፕሮግሬሲቭ የሚባል ትምህርት ቤት አለ አይደለ ብዙ ነገር እንትን ነው ማለት መስመር ያልያዙ ቫሊዎች ነበር ተማሪዎቹ የሚማሩት እና እኔም ከኢትዮጵያ በአስራ አምስት ዓመቴ ነው የመጣሁት ዩኒቨርሲቲ ስገባ አስራ ሰባት ዓመቴ ነው አስራ ስምንት እና ብዙም አልቆይሁም እዚህ ሃይ ስኩል እዛ ዩኒቨርሲቲ እንደገባን እንግዲህ በጣም የሚቃረኑ ሀሳቦች ባንዴ ማለት ቀስ ብሎ ሳይሆን ባንዴ ነው በቃ እንትን ያለኝ እና ትንሽ ያስደነግጥ ነበር። ግን ታንክ ጋድ ቢካዝ እዛ በመሄድ የራሱ ትንሽ አትሊስት ኮልቹራሊ በደንብ ፍለክስብል ትሆኛለሽ፣ ብዙ ሰው ጋር መመሳሰል ምናምን ያስተምርሻል። ያው አስ ዲስግሪብል ስ ኢዝ እና ሶ ኒዌይዝ ቤተክርስቲያን ገብቼ እዛ እና በዛ ጭንቀት ውስጥ አንዳንድ በነዳኔው እድሜ ያሉ ተማሪዎች ነበሩ እና ያው ሳያቸው በብዙ መንገድ ከኔ ይሻላሉ። አዘን በእነሱ ዕድሜ እየነበርኩ በቃ እንደነሱ ማለት ቁም ነገር የሚሰራ ልጅ አልነበርኩም። በጣም ዲስትራክትድ የሆንኩ ልጅ ነበርኩና ግን ደግሞ ሳያቸው እንደዛም አሪፍ መስመር ላይ ደርሰው ወደ ዩኒቨርሲቲ በሚሸጋገሩበት ጊዜ በቃ ምንም ሀሳቡም አስተሳሰቡም አልነበራቸውም። ቤተሰቦቻቸውም የቋንቋም የባህልም ልዩነት ስላለ ብዙም ጋይዳንስ ሊሰጣቸው አልቻለውም እና እዛ እንዳለው በቃ እንደ እንደ ቀልድ ልበልሽ ቨሪ ኢንፎርማሊ ልጆቹን እንትን እያልን ዩኒቨርሲቲ እንዲገቡ በቃ ማበረታታት ጀመረ። እዚህ እዚህ ይገባቸዋል እንደዚህ አይነት ዩኒቨርሲቲ መሄድ፣ አይ ነው ወላጆቻችሁ ላይረዱ ይችላሉ እነሱንም እያነጋገርኩ እያስማማሁ፣ እንደ አጋጣሚ እንግዲህ ተሳክቶ እግዚአብሔር ብሎ ላክ ናቸው ማለት ነው። ቁጥሩ ትዝ አይለኝም፣ ግን ሜይ ቢ አንድ ሰላሳ አርባ ተማሪ ነበር አ ሁሉም ፎር ዪር ዩኒቨርሲቲ ገቡ ስ ን ስኮላርሺፕስ ከዛ ያው ሰው ሁሉ ግር ብሎ መጣ። በወቅቱ ሌላ የሙሉ ጊዜ ስራ የነበረው ማቴዎስ ስራውን በማቆም ይህንን ተቋም ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውጭ ያሉ ፕሮቴስታንቶችን፣ ሙስሊሞችን፣ ኤርትራውያን ወጣቶችም እንዲሳተፉበት ለማድረግ ሂደቶችን ማለፉን ይገልጻል። ተቋሙ ሲመሰረትም ያለምንም የሃይማኖትና የብሔር ልዩነት የምስራቅ አፍሪካ የከፍተኛ ትምህርት ምክር ቤት በሚል የተመሰረተ ሲሆን በዚህ በያዝነው ዓመትም ከተለያዩ የአፍሪካ ሀገራት የተውጣጡ ተማሪዎችን ለማካተት በሚል የአፍሪካ ዲያስፖራ ኮሌጅ ተደራሽነት መርሃ ግብር ኤዲሲ የሚል አዲስ ስያሜ አግኝቷል። ማቴዎስ የተቋሙን አገልግሎቶች እንዲህ ያስረዳል። ልጆቹን ፐር ካደረግን በኋላ ዩ የመታወቅ ጊዜ አለ አዘን ልጆቹን ከምፍትብል ሆነው አንዳንድ ነገራት አንዳንድ የህይወት ጉዳይ እንግዲህ Application natural mask, but comfortable. Manat actual lemagles and dimch Tinish Gze, uh for the Marak. So we do that, Majemara. At the same time though, Toro no Hulu Nagarmial. So their application uh guidance on day one no Mijembro. Uh no baka, we go straight in. Uh, usually expectation was very high. And uh, ወዳኛው ቅድም ያለው ማቴዎስ ትንሽ ስትሪክት ነው ያለው እውነት ነው። በዚህ መርሃ ግብር ውስጥ ያለፉ ተማሪዎች ቤተሰባዊ የሆነ የእድሜ ዘመን ህብረት ትስስርና መደጋገፍን እያዳበሩ መሆኑን የሚገልጸው ማቴዎስ ባለፉት ዓመታት በዚህ እድል ተጠቅመው ያለፉ ተማሪዎችና ሌሎች በጎ ፈቃደኞችም ተማሪዎቹን መለስ ብለው ያገዛሉ ይላል። የእኛ ኮሚኒቲ ወይ ጠቅላላ የአፍሪካ ኮሚኒቲ የተበታተነ ኮሚኒቲ ነው። ከኛ ሀገር እንኳን ብትነሺ የኢትዮጵያን ኮሚኒቲ በዘር ቢው በምን የተበታተነ እንትን ነው። ቢዩቲ ልጅ ላይ ስትሰሪ እንደዚህ አይነት ውጣውረድ የለውም። ምንም አይነት ኮምፕሊኬሽን የለውም። ዘራቸውን የሚያውቁ አይመስለኝም። ግላድ እንደ ሰው ነው የሚተያዩት። እና እነዛን ደግሞ ያንን ፋውንዴሽን አረገሽ ሰው ስታደርጊያቸው፣ ወይም በሚገባቸው አቅጣጫ አበረታተሽም ገፍተሽም ስታስገቢያቸው፣ በዛ አስተያየት ስለሆነ የሚያድጉት ስራም ቢሰሩ እንግዲህ ለአህጉሩም ለአገራቸውም እንግዲህ ቢበረክቱ በንጹህ ልብ ነው የሚሄዱት። ገባሽ ማቴዎስ? ሁሉም ተማሪዎች ስኬታማ ሆነው ወደ ትላልቅ ዩኒቨርሲቲዎች መሄዳቸውን ገልጸው ዘንድሮ የነበሩት ሰማንያ ተማሪዎች በአማካኝ አንድ መቶ ሰባ ሺህ ዶላር የነፃ የትምህርት እድል ማግኘታቸውን ይገልጻል። አሁን ዘንድሮ ሰባተኛ ዙር ስልጠናችን ነው። ወደ ስምንተኛው እየዘለቅን ነው በዚህ ዓመት ሰማኒያ ተማሪዎች ነበሩን። ሁሉም ማለት ይቻላል ጥሩ የዩኒቨርሲቲ አማራጮችን አግኝተዋል። ባለፈው ዓመት 45 በመቶ የሚሆኑት ተማሪዎቻችን አይቪ ሊግ የሚባሉ ትምህርት ቤቶች ነው የገቡት። ይህ ትልቅ አሃዝ ነው። ለአብነት ያህል ዘንድሮ ቨርጂኒያ ውስጥ ሄፊልድ ከሚባል ሁለተኛ ደረጃ ትምህርት ቤት የመጡ ሁለት ተማሪዎችን አግዘናል። ካልተሳሳትኩ ይህ ትምህርት ቤት አራት ሺህ ተማሪዎች ብቻ ናቸው ያሉት። እነዚህ ሁለት ተማሪዎች ከዛ ትምህርት ቤት ለመጀመሪያ ጊዜ አይቪ ሊግ ትምህርት ቤት የገቡ ተማሪዎች ናቸው። እኔ እምብዛም የአይቪ ሊግ አፍቃሪ አይደለሁም። ይህንን ለምሳሌነት ያነሳሁት ወደ እነዚህ አይቪ ሊግ የሚሰኙ ዩኒቨርሲቲዎች ለመግባት ምን ያህል ከባድ መሆኑን የልጆቻችንን የተወዳዳሪነት ብቃት አመላካቸው ነው። እንጂ ተቋሙ በቀጣይ በኢትዮጵያ የሚገኙ ተማሪዎች በዚህ ሀገር የነጻ ትምህርት እድል አግኝተው ተምረው በመመለስ ሀገራቸውንም የሚያገለግሉበትን መንገድ በመፈለግና በማዘጋጀት ላይ እየሰራ መሆኑን አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የደንገረመውን አመሰግናለው። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጥለው ደግሞ የዋጋ ንረት እየፈተነ ያለውን የኢትዮጵያ ኢኮኖሚ የተመለከተ መሰናዶ ይቀርባል። በኢትዮጵያ ለተፈጠረው የዋጋ ግሽበት መባባስና የብር የመግዛት አቅም መቀነስ የኢትዮጵያ መንግሥት የበጀት ጉድለቱን ለመሙላት የሚያካሄደው የብር ህትመት አስተዋጽኦ ማድረጉን በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተ ገለጹ። የምጣኔ ሀብት ባለሙያው ፕሮፌሰር ፍሳጽዮን መንግሥቱ በበኩላቸው የዋጋ ግሽበት ከተጠቀሰው ባሻገር ሌሎች ሀገራዊ ምክንያቶች ቢኖሩትም ብሔራዊ የገንዘብ ቁጥጥር መላላት የራሱ አስተዋጽኦ አድርጓል ይላሉ። መንግስት አሁን የሚታየውን የዋጋ ግሽበት ለማስተካከል ብሔራዊ ባንክ ለገንዘብ ሚኒስቴር የሚሰጠው ብድር በመሰረታዊነት እንዲቀንስና ባንኮች ለግሉ ዘርፍ በሚሰጡት ብድር ላይ ጥብቅ ክትትልና ቁጥጥር ለማድረግ ማቀዱን ከብሔራዊ ባንክ ያገኘነው መረጃ ያሳያል። አስማማው ነው የዚህን ጉዳይ ዝርዝር ይነግረናል። የኢትዮጵያ መንግስት በዓመቱ ውስጥ ለሚያጋጥመው የበጀት ክፍተት ማሙያ ከአለም አቀፍ የፋይናንስ ተቋማት የሚያቅደው የብድር ድጋፍና እርዳታ በተጠበቀው ልክ ሳይገኝ ከቀረም ጉድለቱን ለመሙላት ከብሔራዊ ባንክ የቀጥታ ብድር ወይም የገንዘብ ህትመት አማራጭ ይጠቀማል። ለአብነትም በ2015 የበጀት አመት ስድስት ወራት ውስጥ ብቻ በዚህ መልኩ መንግስት የመቶ ቢሊዮን ብር ብድር እንደወሰደ ብሔራዊ ባንክ አስታውቆ ነበር። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላባት እንደሚሉት ይኸው ገንዘብ ወደ ኢኮኖሚ መረጨቱና የውጭ ምንዛሬ እጥረትን ተከትሎ በጥቁር ገበያ የታየው ከፍተኛ የምንዛሪ መጠን የፈጠሩት የብሬ መግዛት አቅም መዳከም በአሁኑ ወቅት እየተባባሰ ያለው የዋጋ ግሽበት እንዲፈጠር የራሱን አስተዋጽኦ አድርጓል። መንግስት በዋናነት እንደ መንግስት መንግስታዊ ኃላፊነቱን ለመወጣት ይችል ዘንድ የሚያስፈልገውን የፋይናንስ ምንጭ የሚሰበስበው በተለይ ታዳጅ ሀገራትን ስንወስድ እንደ ኢትዮጵያ ያሉ ሀገራት ከታክስ፣ ከብድር እና ከወዳጅ ሀገራት ከሚደረግ ልገሳና የበጀት ድጎማ ነው። እንግዲህ በጀቶች የሚሸፈኑት የኢትዮጵያ ባጀት ደግሞ እንደምናየው ከጊዜ ጊዜ እያደገ መጥቷልኝ። በኖሚናል ቁጥሩ ይሄ እያደገ የመጣ ገንዘብ እንደተባለው ከውጭ ብድር ካልተገኘ፣ ወዳጅ ሀገራት የሚያደርጉት ድጎማና እርዳታ ከቀነሰ፣ የሀገሪቱ የታክስ ገቢ የመንግስትን በጀት ካልሸፈነ ሶስተኛውና አነሰሪ ኢቪል የሚውሉት ፈረንጆች አላስፈላጊ ግን ደግሞ አማራጭ ስታጣ የምታደርገው የመንግስት እጅ ያለ ብር ማተም ነው እና ወደዛ የሄደ መሆኑን ከራሱ ከመንግስት ሪፖርት ለመረዳት ይችላል። እና እሱ በራሱ ለኢንፍሌሽኑ አሉታዊ አስተዋጽኦ ሊያሳድር እንደሚችል ይታወቃል። አይ ቲንክ አሁን እሱን በመገንዘብ መንግስት በዚህ በሚቀጥለው በጀት ዓመት ከተያዘው አጠቃላይ ስምንት መቶ አንድ ቢሊየን ብር ውስጥ አምስት መቶ ምናምኑ ከሁለት መቶ ዘጠና አንድ ቢሊየን ውጭ ያለው በሀገር ውስጥ ገቢ ይሸፈናል የታሰበው። ከዛ ውጭ ያለው ብድር ነው። ስለዚህ የህትመቱ ጉዳይ ያሳደረውን ተጽዕኖ የተገነዘበ ይመስለኛል። ከዛም ባሻገር ኢኮኖሚ ውስጥ ሰርኩሌት የሆነው የገንዘብ መጠን ለኢንፍሌሽን ከፍተኛ አስተዋጽኦ እንዳሳደረም በመገንዘብ ይመስላል በተለይ ከዚህ ከሞኔታሪ ፖሊሲ ጋር ሰርኩሌት የሚያደርገውን ገንዘብ ወደ ትሬዠሪና ወደ ብሔራዊ ባንክ ለማስገባት በቁርጠኝነት ትሰራለሁ የሚል መግለጫዎችን አውጥቷል። እና መንግስትም የተገነዘበው ይመስለኛል የባለፈው በጀት አመት የገንዘብ ህትመት ፍሌሽኑ ላይ እያሳደረውን ተጽ የኢትዮጵያን የገንዘብ ፍሰትና የማክሮ ኢኮኖሚ ጉዳዮች የሚከታተለውም ሆነ በበላይነት የሚያስተዳድረው ብሔራዊ ባንክ ነው። በቀደሙት ስርዓት መንግስታት በገንዘብ ሚኒስቴር አማካሪነት የሰሩትና ለረጅም ዓመታት በልዩ ልዩ ዩኒቨርሲቲዎች ያስተማሩት የምጣኔ ሀብት ባለሙያው ፕሮፌሰር ፍስሐ ጽዮን መንግስቱም የዋጋ ግሽበት ሌሎች ሀገራዊ ምክንያቶች ቢኖሩትም ብሔራዊ የገንዘብ ቁጥጥር መላላትም የራሱን አስተዋጽኦ አድርጓል ይላሉ። በአሁኑ ጊዜ የሃርድ ከረንሲ እንዴት እንደሚገባ እንደሚወጥ እንዴት እንደሚወጣም የሚታወቅም አይመስለኝም። በስለዚህ የቁጥጥሩ ጉዳይ የላላ ይመስለኛል። ይህ የኔ አስተያየት ነው። ችግሩ የብሔራዊ ባንክ አለም መቆጣጠር ብቻ መታየት አለበት ብዬ አላምንም። እንደሚታወቀው ሞኒተሪ ፖሊሲ ከማክሮ ኢኮኖሚ ፖሊሲ ጋር ከፊስካል ፖሊሲ ከታክስ ፖሊሲ አጠቃላይ ከአገሪቷን ያለው የማክሮ ኢኮኖሚክ ግንኙነቶች ጋር የተያያዘ ነው። ፕሮፌሰር ፍሳጽዮን የብሔራዊ ባንክን ተጠሪነትና የአሰራር ነጻነት አስመልክቶ የሚነሳው አከራካሪ ጉዳይም የራሱ የተጽዕኖ ድርሻ እንዳለውም ይገልጻሉ። የናሽናል ባንክ በአሁን ባለው ሕግ ተጠሪነቱ ለፕራይም ሚኒስትር ኦፊስ ነው። ይሄንን መሆን አለበት ወይ የሚለው ጥያቄ አከራካሪ ነው። በእኔ አካሄድ የሞኔታሪ ፖሊሲ ለፕራይም ሚኒስትሩ ኦፊስ ብቻ መሆን አካውንታብል መሆን አይለበትም የሚለው ከሆነ ለካውንስል ኦፍ ሚኒስተርስ ነው መሆን ያለበት። ካውንስል ኦፍ ሚኒስተርስ ምን ያህል ፓወርና ስልጣን አላቸው፣ ነፃ የሆነ ነፃነት አላቸው የሚለው ጥያቄ የሚል ጥያቄ ነው። ግን አት ሊስት ኦን ፕሪንስፕል ቤዝስ ለካውንስል ኦፍ ሚኒስተርስ አስፈላጊ ከሆነም ለፓርላማ ለህዝብ ተወካዮች ነው መሆን ያለበት። ስለ ነጻነትም ይወራል። ናሽናል ባንክ ካለው የአገሪቷን ፓብሊክ ፖሊሲ ፊሎዞፊ ጋር ከአይዲሎጂ ጋር የተያያዘ ነገር ነው። እርግጥ ነው ሬላቲቭ ዲግሪ ኢንዲፐንደንስ አለው ወይ የሚለው ጥያቄ አከራካሪ ነው። ዶክተር ሰው አለ በበኩላቸው ከወቅታዊ ሀገራዊ ሁኔታዎች አኳያም መንግስትን እርምጃ ከመውሰድ ውጭ አማራጭ የለውም ይላሉ። ለዚህ ደግሞ ብሔራዊ ባንክን መጠቀሙ የሚጠበቅ መንግስታዊ አሰራር እንደሆነ የሚጠቅሳሉ። የግድ የመንግስት በጀት ማሟላት ስላለበት ያን ሁኔታ አድርገውታል። ያ ሲደረግ ሊያመጣ የሚችለው አንኢንቴንደድ ኮንሲኩዌንስ ጠፍቷቸው አይደለም። ግን አንዳንዴ የሆነ ፈረንጆች የሚሉት አባባል አለ። ሁለት ኢቪል ምርጫዎች ሲያጋጥሙህ አንደኛውን ምርጫ ትከተላለህ እና ሳይወድ በግድ የሚወስዳቸው ሜጀሮች ናቸው። ገንዘብ ማተም እንደ መንግስት። ይህን ለማድረግ ደግሞ የሚጠቀምበት ኦርጋን የሀገሪቱ ብሔራዊ ባንክ ወይም በሌሎች ሀገሮች ሴንትራል ባንክ የሚባሉት ናቸው እና ሌሎች ሀገሮች ከሚያደረጉት ብዙ የተለየ አይደለም። ያው እኛ ገር ብዙ ጊዜ የፖለቲካል ዊንጉ ላይ ያለው እምነት በፐብሊኩ በጣም የወረደና ዝቅተኛ ስለሆነ ኤቭሪቲንግ የሚደረጉ ነገሮች ሁሉ በፖለቲካል ኢንፍሉዌንስ እና ተጽዕኖ ናቸው ተብሎ ይወሰዳል። ሲጀመር ብሔራዊ ባንኩን እንዲገዙ የሚመደቡ ሰዎች የመንግስት የፖለቲካ ተሿሚዎች ናቸው፣ ያ መረሳት የለበትም እና አንዱ የመንግስት ፖሊሲ ማስፈጸሚያ ተቋም ነው ብሔራዊ ባንክ ብዬ ነው እኔ የምወስደው። በዚህ ጉዳይ ላይ ከኢትዮጵያ ብሔራዊ ባንክ በድምፅ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ስማቸው እንዳይጠቀስ የፈለጉ የባንኩ ከፍተኛ ኃላፊ በሰጡ መረጃም የኢትዮጵያ መንግስት በቅርቡ ተግባራዊ ለማድረግ ባዘጋጀው ሁለተኛው የአገር በቀል ኢኮኖሚ ሪፎርም ላይ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ እንዲከተል አቋም እንደተያዘ ጠቁመዋል ለተግባራዊነቱም ጥብቅ የገንዘብ ቁጥጥር እንደሚደረግም ገልጸዋል ይህም በይዘቱ ሁለት አካሄዶችን ያካትታል አንደኛው ብሔራዊ ባንክ ለገንዘብ ሚኒስቴር የሚፈቅደውን ብድር በመሠረታዊነት ይቀንሳል ሁለተኛው ደግሞ ባንኮች ለግሉ ዘርፍ በሚሰጡት ብድር ላይ ጥብቅ ክትትልና ቁጥጥር ይደረጋል የሚሉት ናቸው እነዚህን አስራዎች በመተግበር የዋጋ ግሽበትን ለማስተካከል በሚወሰዱ እርምጃዎች ላይ ብሔራዊ ባንክ የበኩሉን ድርሻ ለመወጣት ማሰቡን ባገኘነው መረጃ ተመላክቷል። አሁን የሚታየው የዋጋ ግሽበትን ለማስተካከል መንግስት በብሔራዊ ባንክ በኩል ከሚወስዳቸው የገንዘብ ፖሊሲ እና ቁጥጥር ስራዎች በተጨማሪ በአቅርቦቱ ረገድም ትኩረት መስጠት አለበት ሲሉ ዶክተር ሰዋል አባት ይመክራሉ። በአምራች ኢንዱስትሪ ውስጥ፣ በግብርና ሴክተር ውስጥ መንግስት የተለያዩ ማበረታቻ መንገዶችን በመጠቀም ለምሳሌ የአግሪካልቸራል ሴክተር ወይም የእርሻ ክፍለ ኢኮኖሚው ላይ ማዳበሪያ አቅርቦቱን የምርጥ ዘር አቅርቦቱን በብዛት፣ በጥራትና በዋጋ እንዲሁም ደግሞ በጊዜ ማቅረብ ያስፈልጋል። አጠቃላይ አገሪቱ ውስጥ ያለውን ምርትና ምርታማነት መጨመር ከተቻለ ይህ አምራች ኢንዱስትሪው ተወዳዳሪ እንዲሆን ሞኖፖሊስቲክ የሆኑ ባህሪ ያላቸው ኢንዱስትሪዎችን ለውድድር ክፍት በማድረግ ውድድር በሚኖርበት ጊዜ የዋጋ መረጋጋት ይመጣል፣ የዋጋ መቀነስ ይመጣል። ስለዚህ ኢኮኖሚ ውስጥ ተሳታፊ የሚሆኑ ኢንቨስተሮችን ምህዳሩን አመች በማድረግና ሳቢ በማድረግ በተለያዩ ሜካኒዝም አጠቃላይ ኢኮኖሚ ውስጥ ያለውን አቅርቦት በማሻሻል በዋናነት እና በረዥም ጊዜ አንዱ ትልቁ መፍትሄ እሱ ነው። እዛ ላይ መንግስት ከሰራ፣ አቅርቦት ከተሻሻለ ዋጋ ንረቱ ከጊዜ ጊዜ እየወረደና እየተስተካከለ የዋጋ ስታቢሊቲን ያመጣል የሚል ሀሳብ አለን። በብሔራዊ ስታቲስቲክስ ሪፖርት መሰረት በሰኔ ወር 2015 ዓመታዊ አጠቃላይ ዋጋ ግሽበት 29.3 ከመቶ የተመዘገበ ሲሆን ባለፈው ግንቦት ወር አጠቃላይ ዋጋ ግሽበት 38 ከመቶ ነበር። በ2015 በጀት ዓመት አጠቃላይ ዋጋ ግሽበት በአማካይ በየወሩ 22 በመቶ ይጨምር እንደነበረም የብሔራዊ ስታቲስ መረጃ ያሳያል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። የማክሰኞ ምሽት የአሜሪካ ድምፅ ስርጭት ይቀጥላል። በመቀጠል ደግሞ የአፍሪካን ምጣኔ ሀብት ወደሚመለከተው ዘገባችን ይሻገራለን። የአፍሪካን የኢኮኖሚ አቅም ዳግም መመዘን እንደሚገባ የአፍሪካ ልማት ባንክ ፕሬዚደንት ተናግረዋል። በሱዳንና በሳህል ቀጠና እየተካሄዱ ካሉ ግጭቶች በልዩ ልዩ አካባቢዎች እስከሚታዩት የድርቅ የጎርፍና ሌሎች አስከፊ የአየር ሁኔታ ክስተቶች ድረስ አፍሪካ በፈታኝ ሁኔታ ውስጥ እያለፈችም እንደምትገኝ ተገልጿል። ይሁንና የአፍሪካ ልማት ባንክ ኃላፊ አንኪን አድሺና በቅርቡ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በሀገሪቱ ተስፋዎች የበለጸገውን የተፈጥሮና ሰብአዊ ሀብት እንዴት በተሻለ መንገድ መጠቀም ይቻላል በሚሉ ሀሳቦች ዙሪያ ትኩረት አድርገው ተወያይተዋል። ሊዛ ብራይተን ያዘጋጀችውን ዘገባ አሉላ ከበደ እንደሚከተለው ያስደምጠናል። የአፍሪቃ ልማት ባንክ ፕሬዚዳንት አክንዊሚ አዴሽና የአፍሪቃን የኢኮኖሚ አቅም መፈተሽ ይዘዋል። ይሁን እንጂ በአመዛኙ የምጣኔ ሀብት ባለሙያዎች የሚከተሉትን የአገራትን ጠቅላላ ምርትና አገልግሎት በሚመዝኑበት ቀመር አይደለም። ሀብትን የምንለካበት መመዘኛ ምናልባትም አብዛኛውን በተፈጥሮ የበለጸጉ አገሮች ወደ ከፍተኛ የዕዳ ተሸካሚነትና የድህነት ወጥመድ አስገብቷቸው ይሆናል። ይልቁንም አንድ ሌላ የሂሳብ አያያዝ ዘዴ ተግባር ላይ እንዲውል ግፊት እያደረጉ ነው። ከሌሎች አዎንታዊነት ካላቸው ተፈጥሮ ተኮር መፍትሄዎች አንዱ የሆነውንና የከባቢ አየር ብክለትን ለመቀነስ የሚረዳውን በደን በበለጸገው የኮንጎ ተፋሰስ አካባቢ ያለውን የመሰለ ግዙፉን የአፍሪቃ አገሮች የተፈጥሮ ሀብት በአዲስ የምጣኔ ሀብት መመዘኛነት እያቀረቡ ነው። ጋቦን፣ ዲያሴ ኮንጎ፣ ኢኳቶሪያል ጊኒ፣ አንጎላ ጋቦን ዲሞክራቲክ ሪፐብሊክ ኮንጎ፣ ኢኳቶሪያል ጊኒና አንጎላ ይገኙባቸዋል። በተለይ እነዚህን በኮንጎ ተፋሰስ ክልል ውስጥ ያሉትን አገሮች ብትመለከቱ የበለጸገ የብዝሃ ሕይወት፣ የካርቦን ብካይ ኬሚካሎችን ወደ ከባቢ አየር ከሚለቁት በላይ ከከባቢ አየር የሚስቡ የተፈጥሮ ክምችቶች በዓለም በከፍተኛ ደረጃ የሚገኙባቸው ናቸው። ለዚህም አስተዋጽኦአቸው በምትኩ የሚያገኙት ነገር የለም። በዚህም የተነሳ የአገሮችን ሀብት ከተፈጥሮ ሀብታቸው አኳያ ዳግም ማጤን አለብን የሚል ሀሳብ ስገፋ ቆይቻለሁ። አዴሽና በተጨማሪም ድሃ ሀገራት የአየር ንብረት ለውጥን መዋጋት እንዲችሉ የሚያግዝ ገንዘብ ለማሰባሰብና ልማታቸውንም በተሻለ መንገድ ለማጤን ታስቦ በቅርቡ ከተካሄደው የፓሪሱ ጉባኤ በኋላ ከአሜሪካ ድምፅ ጋር ቆይታ አድርገዋል የሀገሪቱ መብት ተሟጋቾች ገና ብዙ መሰራት አለበት በሚል ሲሞግቱ፣ ታዛቢዎች በበኩላቸው ዛምቢያ ያለባትን የ6.3 ቢሊዮን ዶላር ዕዳ፣ ከዚህም ውስጥ አራት ቢሊዮኑ ከቻይና የተበደረችው ነው፣ በሌላ መልክ ዳግም እንዲዋቀር የተደረሰውን ስምምነት ጨምሮ አንዳንድ ተጨባጭ ውጤቶች አስገኝተዋል ባይ ናቸው። ይሄ ጥሩ እድገት ወይም ለውጥ ይመስለኛል። በሚያሳምም አዝጋሚ ሂደት የሚዘገብ እድገት በጣም መፍጠን ያለብን ይመስለኛል። አበዳሪዎች፣ የጊዜው ርዝመት ለነሱ ብዙም የሚያመጣው ለውጥ የለም። ተበዳሪ ሀገራት ግን በተፈጥሮ ሀብት ላይ የተመሰረተ መፍትሄ ይሻሉ አሁን ቻይና ፖለቲካዊና ኢኮኖሚያዊ ጥቅም ለማግኘት ስትል በተለይ አፍሪካ አገሮችን ከማይወጡበት የዕዳ ወጥመድ እያስገባች ነው ሲሉ ምዕራባውያኑ ይወነጅላሉ። ቤጂንግ ግን ይህን ታስተባብላለች። አዴሽና ያን በተመለከተ አስተያየት ባይሰጡም አህጉሪቱ ካለባት ዕዳ የ14 በመቶ አበዳሪ የሆነችው ቻይና ወደፊት የሚወሰዱት የአፍሪቃ ዕዳ ማቅለያ መፍትሄዎች አካል መሆን አለባት ይላሉ ይህንን ችግር ለአገሮቹ በጋራ ለመፍታት በሚያስችል ጥረት ለመሳተፍ ዝግጁ ናቸው። በተለይ እነኚህ አገሮች ካለባቸው የእነርሱ ዕዳ አንጻር ምንም ይሆን ምን ያን ያደርጋሉ ብዬ እጠብቃለሁ። ባለጸጋው ሀገራት በፓሪሱ ጉባኤ በአለም አቀፉ የገንዘብ ድርጅት አይኤምኤፍ የተያዘውን 100 ቢሊዮን ዶላር ከአየር ንብረት ጋር ለተያያዙ ወጪዎችና ዝቅተኛ ገቢ ላላቸው አገሮች ከድህነት መውጫ ድጎማ ይውል ዘንድም ተስማምተዋል። አዴሽና እና ሌሎች ታዲያ ገንዘቡ የአፍሪቃ ልማት ባንክን እና በመሳሰሉ ዓለም አቀፍ የልማት ባንኮች በኩል ሥራ ላይ የሚውሉበት መንገድ እንዲፈጠር በሚል ግፊት ሲያደርጉ ቆይተዋል። ከዚህ ተቀማጭ ገንዘብ ወጪ ተደርጎ ወደ እኛ የሚመጣው እያንዳንዱ ዶላር ከሶስት እስከ አራት ጊዜ እጥፍ ዋጋ ባለው መልኩ ጥቅም ላይ ይውላል። ስለሆነም ጥቅም ላይ የሚውልበት ሁኔታ ወሳኝ ነው። ለጋሾችን በአንጻሩ የሚያጡት ነገር የለም፣ የሚያስከፍላቸው ዋጋ የለም። ምክንያቱም እኛ ወለድ የምንከፍልበት በመሆኑ። የአፍሪቃ ልማት ባንኩ ፕሬዚዳንት በአገሪቱ የበለጸገውን የነዳጅ የጋዝና የማዕድን ክምችት የተፈጥሮ ሀብቶች ዋስትና አድርገው የሚቀርቡ የብድር አሰጣጦች ሙሉ በሙሉ መቅረት አለባቸው ባይ ናቸው። መርዛማ ግልጽነት በጎደለው አሰራር የታጀቡና የአፍሪቃ ሀገራትን የወደፊት እጣ ፈንታ በዋስትና ቀፍደው የሚይዙ እዳዎች ብለዋቸዋል። አሉላ ከበደን ለቀደመው ዘገባ በእጅጉ አመሰግናለሁ። ለምሽቱ ያዝናቸው መሰናዶዎች እየተገባደዱ ነው። ከዛ በፊት ግን አንድ አጭር መልእክት ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀርብ በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምፅ የማክሰኞው ምሽት ስርጭታችንን ነው እያዳመጣችሁ የምትገኘውት። እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። ብርሃን አይሉ ደግሞ በቅንብሩ አብራናለች። ዝግጅታችንን ከመደምደማችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሕፃናትን ግጭት ከሚያስከትልባቸው ተጽዕኖ ለመከላከል በበቂ ስራ አለመስራታችን ግልጽ ነው ሲሉ በተባበሩት መንግስታት የዩናይትድ ስቴትስ ተጠባባቂ ተወካይ ጀፍሪ ደ ሎረንቲስ መናገራቸውን በመጥቀስ ይጀምራል። የዕለቱ ርዕሰ አንቀጽ ሕፃናትን አስመልክቶ በዚህ ዓመት የወጣው ሪፖርት የትጥቅ ግጭት ሕፃናትን ምን ያህል እንደጎዳ የሚያሳይ አሳሳቢ ምልከታን ይሰጣል ሲሉ አምባሳደር ደሎረንቲስ መናገራቸውን ርዕሰ አንቀጹ ይጠቅሳል። የተባበሩት መንግሥታት ድርጅት እንደ አውሮፓውያን የዘመን አቈጣጠር በ2022 ባወጣው ሪፖርት የሞት ወይም የአካል ጉዳት የደረሰባቸውን ስምንት ሺህ ስድስት መቶ ሕፃናት ጨምሮ ከ27,180 በላይ በሕፃናት ላይ የተፈጸሙ ስድስት ከባድ የመብት ጥሰቶች መኖራቸውን አመልክቷል። በዚህ አስገራሚ ቁጥር እጅግ አዝነናል። የግጭቱ ተሳታፊዎች 12460 የሚደርሱ ህጻናት ከታጣቂ ቡድኖችና ከታጣቂ ኃይሎች ቁጥጥር እንዲለቀቁ በተደረገበት ሂደት የተበረታታን ሲሆን ህጻናት የተሻለ ሕይወት እንዲኖሩ የሚያስችሉ ተጨማሪ እርምጃዎች እንደሚወሰዱም ተስፋ እናደርጋለን። የሆኖ ሆኖ በርካታ ህጻናት ለጾታዊ ጥቃት ተጋልጠዋል፣ ተጠልፈዋል፣ የሰብአዊ እርዳታ ተነፍገዋል፣ ሲሉ አምባሳደር ደሎረንቲስ መናገራቸውን ርዕሰ አንቀጹ ጠቅሰዋል። In Sudan, there are reports of children who have been forced from their homes and in some cases separated from their families. በህፃናት ላይ የሚፈጸሙ ጥቃቶችን በዋናነት የሚያካሄዱት ህገወጥ ታጣቂ ቡድኖች ናቸው። በአፍጋኒስታን ሴት ልጆች ከአንደኛ ደረጃ ትምህርት ባሻገር እንዳይማሩ መከልከሉ፣ ያለ እድሜና የግዴታ ጋብቻ ማካሄድ፣ እንዲሁም ህጻናትን ለወታደራዊ አገልግሎት መመልመልና መጠቀም የወጣቶችን አካላዊና ስሜታዊ ደህንነትን የሚጎዳ ነው ሲል ርዕስ አንቀጹ አትቷል። የርዕስ አንቀጹ ጽሁፍ በመቀጠል ዩክሬን ውስጥ የሩሲያ ኃይሎች በዩክሬን ወንዶች፣ ሴቶችና ህጻናት ላይ ርሸናን የሚመስል የግድያ እርምጃዎችን ወስደዋል፣ ከሌሎች የሩሲያ ባለስልጣናት ጋር በመሆን ከቤተሰቦቻቸው ጋር በግዳጅ የተነጠሉ ህጻናትን ጨምሮ በመቶ ሺዎች የሚቆጠሩ የዩክሬን ሰላማዊ ዜጎችና ቤተሰቦቻቸውን ወደ ሩሲያ አባረዋል ብለዋል። ይህ ግልጽ ውነታ ዓለም አቀፉን ማህበረሰብ የሕፃናት መብት ጥበቃ አቅሙን የማሳደግ አስቸኳይነትና አስፈላጊነት ያመለክታል። ሁሉም መንግስታት የዓለም አቀፍ ሕግጋትና በተባበሩት መንግስታት ቻርተር ውስጥ የተካተቱትን መርሆዎች ማክበር እጅግ አስፈላጊ መሆኑን ማስታወሻ ሆኖ ያገለግላል ሲሉ አምባሳደር ደሎረንቲስ መናገራቸውን ርዕስ አንቀጹ ጠቅሷል። በመጨረሻም ርዕሳንቀጹ በዓለም ዙሪያ ያሉ ህጻናት ደህንነት ሲሰማቸው ትምህርት ሊያገኙ የወደፊት ህይወት ሊያገኙ ይገባቸዋል ሲሉ አምባሳደር ደለሮንቲስ መናገራቸውን በመጥቀስ ህጻናትን ለመጠበቅ እርምጃዎችን ስንወስድ የጋራ የወደፊት ህይወታቸውን እየጠበቅንና ዘላቂ ግጭቶችን ለማስቆም እየረዳን ነው ሲሉ መናገራቸውን ገልጾ ርዕሳንቀጹ አልተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንፀባርቅ ነበር። የአሜሪካ ድምፅ የአማርኛው አገልግሎት በሳምንት ሰባት ቀናት ሙሉ ከምሽቱ ሶስት ሰዓት እስከ አራት ሰዓት ድረስ ባለው ጊዜ የተለያዩ ዝግጅቶችን ያቀርባል። ከዚህ በተጨማሪ ደግሞ በዋናው ዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሐሪክ ላይም በቀጥታ ዝግጅቶቹን ያስደምጣል በእነዚህ ቦታዎች ላይ በመገኘትም የተለያዩ መሰናዶዎቻችንን እንድትከታተሉ እንጋብዛለን። የድምፅ አሊያም የጽሁፍ መልእክት ለመተው የምትሹ ካላችሁ 202 2059942 የዋትሳፕ መስመራችንን ተጠቀሙ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሐብታሙ ስዩም ነኝ። ብርሃን ያሉ ደግሞ በቅንብሩ አብራን ቆይታለች። ዋና አዘጋጃችን ጽዮን ግርማናት የተለያዩ ባልደረቦቻችንም በአሁኑ ሰዓት ይህንን ስርጭት ለእናንተ ለማድረስ እያገዙን ይገኛሉ። በእነሱ ስም በዚሁ ስናበታችኋለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Di biyu biyu biyu biyu biyu biyu biyu